የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በደኩበት ቦታ መንደራችን ፈረስ ሜዳ ይባላል። ከብቱን ጠብቅ ነበር። ከ1958 ጀምሬ እስከ 1965 ድረስ በዚህ በአሜሪካ ድምፅ ውስጥ ሰርቻለሁ። የዛሬው የአሜሪካ ድምፅ የአማርኛው ክፍል በአሁኑ ይዞታ ከሰላሳ ሦስት ዓመታት በፊት ከመቋቋሙ ሌሎች ብዙ ዓመታት ቀደም ብሎ እንደ አውሮፓውያን የዘመን አቆጣጠር በ1958 በኢትዮጵያውያን የዘመን አቆጣጠር ደግሞ በ1950 እና 51 ግድም የአሜሪካ ድምፅ የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም በማቀናበር ወደ ኢትዮጵያ ያስተላለፉ ነበር። የሚሺጋን ዩኒቨርሲቲ የትምህርትና የአፍሪካ አሜሪካውያን ታሪክ ጥናት ፕሮፌሰር ተሾመ ዋጋው በእንግሊዘኛው ምህጻረ ቃል ሲድ በመባል የሚታወቀው የኢትዮጵያውያን የሽልማት ድርጅት ከዘንድሮ ተሸላሚዎች አንዱ ናቸው። ሌዲ ማክቤት መቤት ሆይ ማክቤት ሞታ ሳያረዱት ነው ይህንን ቱሞሮን ቱሞሮ የሚለውን መነባነብ የሚጀምረው ከተረዳ በኋላ ማክቤት ሽሹድ ሀፍ ዳይት ሄር አፍተር ሌድ ሀፍ ቢን ታይም ፎር ሰች ወርድ ብሎ ነው መግቢያውን ቱሞሮን ቱሞሮ የሚለው የሚከፍተው። ፀጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ሞቷም ረፍቷም ከእንግዲህ በኋላ ነበሪ ጊዜው ሲመቻች ለዋይታና ለአዋይ እውቅ ተዋናይ፣ አዘጋጅና ጸሐፌ ተውኔት፣ ገጣሚ፣ ተርጓሚና መምህር ነው። ለዕድሜ ልክ የጥበብ ሥራዎቹ የተሸለመው የቀድሞ የአዲስ አበባ ዩኒቨርሲቲው የረዥም ጊዜ መምህር ተስፋዬ ገሰሰ ወደ ቢሮአችን ብቅ ብሏል። ኑሯቸውን በውጭ አገር ያደረጉ ኢትዮጵያውያን ማህበረሰብ የሽልማት ድርጅት ዘንድሮም በታላቅ ማኅበራዊ ተሳትፏቸውና በመጡት ከፍተኛ የትምህርት ውጤት የተመረጡ የነገዎቹ ተስፋዎችም እንደ ሁልጊዜው ተሸልመዋል። ሰኔና ሰኞ ሲገጥሙ አባባል ወይስ ስጣ እንዲህ እንዳሁኑ ሲገጥም የኒህን የቆዩ አባባሎች ምንጭና ምንነት መጠየቅ እድል ይሰጠናል። ና በአጭሩ እንመለከተዋለን። መሆኑን እንደምናመሻችሁ፣ እንደምንሰነበታችሁ ክብራትና ክብራን የራዲዮ መጽሔት ታዳሚዎች ከዛሬ እሁድ ግንቦት 30 2007 ዝግጅታችን ጋራ የቴክኒክ አቀናባሪውን ቴሌላይም ቤክን ይዘን የራዲዮ መጽሔት ማዘጋጅና አቅራቢዎቹ ኒ አዲሱ አበበና አሉላ ከበደነን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱም ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁ፣ እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ሰባቱ በዓለም በኢንዱስትሪ የበለጸጉ ሀገሮች መሪዎች የዩክሬኑ ውጊያ በቀጠለበትና በግሪኩ ዕዳ ቀውስ መልስ ባላገኝበት በአሁኑ ወቅት ዓመታዊ ስብሰባቸውን ዛሬ ጀርመን ውስጥ ጀምረዋል። ሩሲያ በዩክሬኑ የክሪሚያ ባህረ ሰላጤ ላይ የፈጸመችውን ወረራ ተከትሎ ሩሲያን በማግለል ስምንቱ ወደ ሰባቱ በኢንዱስትሪ የበለጸጉ ሀገሮች መሪዎች ተለውጦ ያለ ፕሬዚደንት ቭላዲሚር ፑቲን ሲገናኙ በተከታታይ ለሁለተኛ ዓመት መሆኑ ነው። የአውሮፓው ካውንስል ፕሬዚደንት ዶናልድ ተስክ ሲናገሩ የአውሮፓ ኅብረትና የጂ ሰባት መሪዎች ዩክሬን በምስራቃዊ ግዛቷ ከሩሲያ ደጋፊ ተገንጣዮች ጋር የምታካሄደውን ውጊያ መደገፋቸውን ይቀጥላሉ ብለዋል። ተስካክለውም ቡድናችን የፖለቲካና የኢኮኖሚ ፍላጎት ብቻ ሳይሆን ያለው የማህበረሰብን በመሆኑ ነው ዛሬ ሩሲያ ከእኛ ጋር የሌለች ብለዋል። ሩሲያ ወደፊትም በዩክሬንና ሌሎች ሀገሮች ላይ ጡንቻዋን ማሳየት ካላቆመች በቀር በጉባኤያችን እንድትሳተፍ አትጋብዝም ሲሉ አስረድተዋል። በቱርክ እጅግ አስፈላጊ ነው የተባለው የምክር ቤት ምርጫ ዛሬ ተካሂዷል። የድምፅ መስጫ ጣቢያዎች የተዘጉ ሲሆን ምርጫው ህገ መንግሥቱ ለፕሬዚደንት ሬሴፕ ታይፕ ኤርዶጋን ተጨማሪ ስልጣን ይስጥ አይስጥ የሚለውን ጥያቄ ይመልሳል። በዚሁ መሠረት ቱርክን እንደ ዩናይትድ ስቴትስ በፕሬዚደንታዊ አስተዳደር እንድትመራ ያደርጋል። ይህም የቱርክን ዲሞክራሲ ሙሉ በሙሉ በመቀየር የሚስተር ኤርዶጋንን የአስተዳደር ዘመን ያራዝማል ተብሎ ይታመናል። ገዢው ፓርቲ በዚህ ምርጫ ሦስት መቶ ሰላሳ መቀመጫዎችን ካሸንፈ ብቻ ይሆናል ህገ መንግስቱን ለመቀየር ሬፈረንደም የሚጠራው። የኢራቅ ኃይሎች በዛሬው ዕለት የነዳጅ ዘይት ማጣሪያ ከተማ ወደሆነችው ወደ ቤይጂ በማምራት ራሱን እስላማዊ መንግስት እያለ ከሚጠራው ታጣቂ ቡድን ለማስለቀቅ እየተዋጉ ነው። የመንግስቱ ኃይሎች ሌሊቱን የከተማይቱን መሀል መቆጣጠራቸውን የገለጹት ወታደራዊ ባለሥልጣናት ናቸው። የአይሲስ ተዋጊዎች በኢራቅና ሱሪያ ያሉ የነዳጅ አምራቾችን ኢላማ የሚያደርጉት ከሽያጩ የሚገኘውን ገቢ ለመስፋፋት ዓላማቸው ለማዋል መሆኑ ይዘገባል። የእስላማዊ መንግስቱን ነውጠኞች ለማውደም በተያዘው ጥረት ላይ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ነገ ከኢራቁ ጠቅላይ ሚኒስትር ሃይደር አልአራቢያ ጋር ጀርመን እየተካሄደ ባለው የጂ ሰባት ሀገሮች መሪዎች ስብሰባ ወቅት በጎን ተገናኝተው ይነጋገራሉ ተብሏል። በአንድ ከፍተኛ የብሪታንያ ባለሥልጣን ገለጻ መሠረት በዚህ ዓመት ብቻ ግማሽ ሚሊዮን ሊቢያውያን የተሻለ ሕይወት ፍለጋ አስቸጋሪውን የሜዲትሬንያን ባህር አቋርጠው አውሮፓ ለመድረስ ይፈልጋሉ። ካፕቴን ኒክ ኩክ ፕሪስት ዛሬ ከብሪታንያ የጦር መርከብ ከኤችኤምኤስ ቡልዋርክ ላይ ሆነው በሰጡት ጋዜጣዊ መግለጫ በአሁኑ ወቅት ከ450 እስከ 500 ሺህ የሚደርሱ ሊቢያውያን ባህሩን ለማቋረጥ ድንበር ላይ በመጠባበቅ ላይ ለመሆናቸው ምልክቶች አሉ ብለዋል። የብሪታንያ መከላከያ ሚኒስቴር ዛሬ እንደገለጸው ደግሞ አንድ ሄሊኮፕተር ፍልሰተኞችን የጫኑ አራት ጀልባዎችን ባህሩ ላይ ማየቱን ካስታወቀ በኋላ በትንሹ 500 ያህሉን ለማትረፍ የጦር መርከቦች ተሰማርተዋል። በዛሬ ዕለት ሌላ የኢጣሊያ መርከብ ባደረገው አሰሳ ባህሩን በማቋረጥ ላይ የሚገኙ 316 ሰዎችን ይዞ ላምፔዱሳ ገብቷል ተብሏል። ይህ ሁሉ የሆነው ትላንት ቅዳሜ የኢጣሊያ፣ የእንግሊዝ፣ የአየርላንድና ሌሎች አገሮች የባህር ኃይል መርከቦች ሦስት ሺህ አምስት መቶ ፍልሰተኞችን ሊቢያ ድንበር አቅራቢያ ማትረፋቸውን ተከትሎ ነው። አብዛኞቹ ስደተኞች የሶሪያ፣ የናይጄሪያ፣ የማሊና የኤርትራ መሆናቸው ይዘገባል። ምክንያታቸውን በየሀገሮቻቸው ያለውን የፖለቲካ ጭቆና፣ ድህነትና ጦርነቶችን ሽሽት ነው ተብሏል። ዜናው አበቃ። ያቦ የዕለት ሁለት መጋቢት አምስት ቀን ዝቋላ ወረድን ካቶ ገሌ ጋር እየተጫወትን ከዚያ ስንመለስ ድንገት ታመመና፣ ያቦ የዕለት ሁለት ሁለት ወር ቆየና ሰኔ አምስት ቀን ሳሩን አጫጭደን ቆፍረን ቀበር ነው። አቶ ገሌን በአረንጓዴው መሃል ጥቁሩ መቃብር የተለየ ነገር ይመስል ነበር። መስከረም አምስት ቀን አራት ወርቆየና! አፈሩም ጠፋና ሳሩም በቀለና እንኳን አቶ ገሌ መቃብሩም ጠፋ። እዙ ኋላ ድረስ ለዚህ ሆን የለፋ ግንቦት 1949 ዓ ም የአቦ የዕለት ሁለት በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችን ጀመረ። ገጣሚ እውቅ ተዋናይ፣ አዘጋጅና ጸሐፊ ተውኔት ተርጓሚና የቀድሞ አዲስ አበባ ዩኒቨርሲቲ መምህር ተስፋዬ ገሰሰ ግጥም ነው። አሁን የዛሬ ግንቦት 30 2007 የራዲዮ መጽሔት ዝግጅታችንን የጀመር ነው። ተስፋዬ ገሰሰ፣ ጋሽ ተስፋይ ብዙዎቻችን በአክብሮትም በቀረቤታም እንደምንጠራው የዛሬ እንግዳችንም ነው። ቆየት ብሎ ታዲያ ደርዝ ካለው ወጉ የሙያ ህይወቱ ቁም ነገርና ለዛዎቹ እያጋራን አብሮን ያመሻል። በቅድሚያ ታዲያ የምሽቱን

እርም ከቃል በላይ ሰው እንዳንቺ መቼም የለም አንቺን ከምንም በላይ ከልብ ወድሻለሁ ለዘላለም በልብ ውስጥ ቦታ ገልጸውም ቃላት አይገልጸውም የፍቅርን ጥልቀት እንዴት ያለ Anche ne ye, ne ne ማሊጎን እንጋብዛለን እያልን እየተግደረደርን ነው። በሚቀጥለው ማምጣታችን አይቀርም። ጨበጥ ሄል ይችኮ እዚህም መጥቶ አንድ ጊዜ ሳናገኘው ሄዶብናል። አሁን ይመጣል። አንቺም በተለየ ይልልናል። ልክ ነው። ደጋግሞ የሚነሳ ጥያቄ ነው። ለመጀመሪያ ጊዜ ለሰማው ሰው አሁን እንግዳ ይመስላል። የአማርኛ መጠሪያቸው በመግቢያችን ያስተዋወቅ ናቸው ማህበረ ግዩራን ዘረ ኢትዮጵያ፣ በእንግሊዝኛው ምህጻረ ቃሉ ሲድ ኑሯቸው በውጭ ሀገር የሆነ ኢትዮጵያውያን ማህበረሰብ በግርድፉ ሲተረጎም ማለት ነው። የ የሀያ ሶስተኛውን አመታዊ ስነስርአቱን ዘንድሮም እንደወትሮው ሁሉ አካሂዷል። እንቃኘዋለን ለማህበረሰብ እድገትና መሻሻል ባበረከቱት ለማህበረሰብ እድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ የመረጣቸውን ኢትዮጵያውያንና አሜሪካውያን የሸለምበትን ዓመታዊ ስነ ስርዓቱን በቅርቡ እዚህ ዋሽንግተን በሚገኘው የጆርጅታውን ዩኒቨርሲቲ አካሂዷል። ከህልፈት በኋላ የመታሰቢያ ክብር የተሰጣቸውን የቀድሞ የኢትዮጵያ ጠቅላይ ሚኒስትር ጸሐፊ ትዕዛዝ አክሊሉ ሀብተወልድን ጨምሮ ስድስት ኢትዮጵያውያንና አንዲት አሜሪካዊት አክብሯል። በመቶ ሺህ ለሚቆጠሩ የኢትዮጵያ ሕፃናት የንባብ ብርሃን በመፈንጠቅ የተወደሰውንና ኢትዮጵያ ሬድ በመባል የሚታወቀውን ድርጅት የመሠረቱትን እንደ አውሮፓውያን የዘመን አቆጣጠር በ2008 ዓመተ ምሕረትም ስራቸው በዚሁ ስራቸው ለሲኤንኤን የአመቱ ምርጥ ሰውነት የታጩትን አቶ ዮሐንስ ገብረ ጊዮርጊስንና አሜሪካዊቱን አጋራቸውን የሚበዙት የኢትዮጵያ ተረቶችና ታሪኮችን ያዘሉ ከ30 በላይ የሕፃናት መጽሐፍት ደራሲዋ ጄን ከርትስ የዛሬው የአሜሪካ ድምፅ የአማርኛው ክፍል በአሁኑ ይዞታው ከሰላሳ ሶስት ዓመታት በፊት ከመቋቋሙ ሌሎች በርከት ያለው ዓመታት ቀደም ብሎ የአሜሪካ ድምፅ የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም ያቀናበሩት አንጋፋው ጋዜጠኛና ታዋቂ የትምህርት ሰው ዶክተር ተሾመ ዋጋውን ቀደም ብለን ያስተዋወቅነውን ሌላውን የምሽት እንግዳችን አንጋፋውን የቲያትርና የሲኔማ ተዋናይ ጸሐፊ፣ የተውኔት አዘጋጅ፣ ገጣሚ፣ ደራሲና ተርጓሚ እንዲሁም መምህር ተስፋ የገሰንና እውቁን የመድረክ ሰው፣ የመብት ተሟጋጅ ታማኝ በየነን በላቀ መንፈሳዊ አገልግሎታቸው የተቸገሩ ወገኖችን ለመርዳት በሚያደርጉት ጥረትና ሲድ ሌሎችን የሚያተጋ ባለው ከፍተኛ የትምህርት ውጤታቸው ያዋደሳቸውን መምህር ዶክተር ዘበነ ለማን የዘንድሮ የ 23 ስተኛው ዓመት ተሸላሚዎች አድርጓቸዋል። እንደ ወትሮ ሁሉ ታዲያ ዘንድሮም ሲድ የላቀ የትምህርት ውጤት ያስመዘግቡና አድናቆት ባተረፉ የማህበረሰብ ግልጋሎታቸው የተመረጡ የኮሌጅ ና የሁለተኛ ደረጃ ትምህርት ቤት ተመራቂዎችም ለእውቅናና ለክብር በቅተዋል። ሲድ ባለፉት 23 ዓመታት ባካሄዳቸው ስነስርዓቶች ሁሉ ያልታየ ሁከት ታዲያ ወደ ዝግጁ ድርጅቱ ማብቂያ ተቀስቅሶ በከፍተኛ ስነ ስርዓት የሚታወቀው መድረክ ለተወሰኑ ደቂቃዎችም ቢሆን ተደናቅፏል። አሁን እንግዲህ አድማጮች፣ ቆይታችን ከተሸላሚዎቹ ጋር ይሆናል። ደጋግመን እንዳስተዋወቅ ነው የዛሬው የአሜሪካ ድምፅ የአማርኛው ክፍል በአሁኑ ይዞታው ከ33 ዓመታት በፊት ከመቋቋሙ ሌሎች በርከት ያሉ ዓመታት ቀደም ብሎ እንደ አውሮፓውያን ዘመን አቆጣጠር በ1958 በኢትዮጵያ 50ና 51 የአሜሪካ ድምፅ የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም በማቀናበር ወደ ኢትዮጵያ ያስተላልፉ ነበር። በእድሜ ልክ የሙያና የበጎ አድራጎት አስተዋጽዋቸው ከዘንድሮ የሲድ ተሸላሚዎች አንዱ ናቸው። ቅድም ብለን በመግቢያችን ድምፃቸውን አሰምተን ያስተዋወቅ ናቸው የሚችጋን ዩኒቨርሲቲ የትምህርትና የአፍሪካ አሜሪካውያን ጥናት መምሩ ዶክተር ተሾመ ዋጋው ለሽልማት የበቁባቸውን ክንዋኔዎችና ና የህይወት ዘመን ስራዎቻቸውን በምሽቱ ወጋችን ቃኘት እናደርጋለን። ፕሮፌሰር ተሾመ ዋጋው በዚሁ ዩናይት ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት ማህበረ ግይሯን ዘረ ኢትዮጵያ እድሜ ልክ አበረከቱት አስተዋጽኦ እውቅና ከሰጣቸውና ና ካከበራቸው ለሽልማትም ካበቃቸው የአመቱ ምርጥ ሰዎች አንዱ ኖት። እንኳን ደስ ያለው። እግዚአብሔር ይስጥልኝ። እኔም ደስ ብሎኛል። በተለየም ከኢትዮጵያኖች በመምጣቱ ስለ ሽልማቱ መንፈስ ቀደም ብሎ እንደጠቀሱት በኢትዮጵያውያን መሸለሙ የተሰማትን ስሜት መለስ ብለን በማየት እንጀምረን። ተወልጄ ያደግኩበት የብዙ ጊዜ የኖርኩበት እና የሰራሁት ኢትዮጵያ ነው። ስራ ከያዝኩኝ በኋላ በስራ ለቆኝ አያውቅም። ስለ ኢትዮጵያ ማሰብ፣ ስለ ኢትዮጵያ መስራት፣ መረዳዳት እና ሁልጊዜ መጨነቅ፣ ወይም ማዘን ወይም መደሰት አለ። ይህንን ስናዘርግ ከሌላው ጋር ተጨማሪ ነው። አንዳንድ ጊዜ የእኛ የጋራ ስሜታችንን ወይም የግል ስሜታችንን አንድ ሲሆን ከዚህ ሀገር ካሉት የስራ ተፎካካሪዎች ሁለቱንም ወስደን የኢትዮጵያውን አስተያየት ስለ ኢትዮጵያ ነክ የሆነውን ነገር በትምህርትም ሆነ በአስተዳደር በማናቸውም ከሌላው ብያይ የያዘ እንሰራለን። ፕሮፌሰር እንደመሆን የመጠን ማንንም ማስተማር ፈቃዴ ነው የሰው ልጅ የተባለ ሁሉ ግን ከዚያ በላይ ይህን ሀገር ወይም እኔ የመጣሁበት ከዚህ ሀገር የበለጠ ፍላጎት አለው ይገባኛል። ይህንንም ይቻል ኑሮ እዚያ ሁኜ በህልሜም ሆነ በእውነት እንደተቻለኝ ይታገል ነበር። ያና አልተቻለም፣ እዚህ ነው ያለውኝ። ስለዚህ በተቻለኝ ስለ ኢትዮጵያ በምረዳቸው ተማሪዎች፣ ባደረግኩት የበጎ አድራጎት፣ በመስመሬም በትምህርት በኩል የሆነው ሁሉ እዚህ ያሉት ሰዎች ተገንዝበው አውቀው ለዚሁ ሽልማት ስለሰጡኝ፣ ከሌላው ከማገኛቸው ውጭ ሀገር ከማገኛቸው ይልቅ አብልጭ ሰጣለሁ። ምክንያቱም እነሱ ያውቃሉ ጥቅሜ ወደ ኢትዮጵያ ይዞራል። እነሱ ካመሰገኑኝ እውነት ከልብ የመጣ ነው። እና የምፈልገው ማስተያየት እንደዚሁ ነው። እና በጣም ነው ደስ ያለኝ። አንተም በነበርኩበት እንደ ይኸው ባለፈው ሳምንት ቤተሰቦችም ዘመዶቻችን፣ ሁሉ የስራ ጓደኞቻችን ከልዩ ልዩ ልዩ ቡራ መጥተው ደገፉን እነሱ ናቸው። በርካቶች የእርስዎን ደስታ ለመጋራት ከምትኖሩበት ምሽጋ እዚህ ዋሽንግተን ዲሲ ተገኝተው በስነ ስርአቱ በዓሉን አድምቀዋል። ፕሮፌሰር ተሾመ ቀደም ብዬ በመንደርደሪያ ጠቀስ አድርጌዋለሁ፣ አስተዋጽኦ ዘርፈ ብዙ ነው። ልዩ ሙያው በሆነው ትምህርት በኩል በርካታ ጽሁፎችን አበርክተዋል። የበጎ አድራጎት ስራዎችንም ሰርተዋል። እነኚህን ተመልሰን እንመለከታለን። ወደ አሜሪካ ድምጽ ላምጣው። አሜሪካ ድምጽ የአማርኛው ክፍል የዛሬ 34 እና 35 አመት በአሁኑ ቅርጹ መንቀሳቀሱ ከጀመረበት በፊት እርሶና ሌላ አንድ ሀጋሮ አቶ አሰፋይ ርጉ ከኢትዮጵያ የተመላለሱ የውጭ አገልግሎት በሚባለው የአሜሪካ ድምጽ የተለየ ፕሮግራም አማካኝነት ወደ ኢትዮጵያ የሚተላለፉ ዜናዎችን፣ ፕሮግራሞችን ታቀርቡ ነበር። እስኪ በቅድሚያ ስለ አጀማመሩ ያጫውቱን፣ ዘመኑንም ያስታውሱን። መቼ ነበር? አዎ አውስትራሊያ አራት አመት ቃጠን ነው። በኋላ ካሊፎርኒያም ትች በትምህርት ምክንያት ነው ዋሽንግተን ዲሲ የመጣሁት እና ከዚያ ሳለሁኝ እንዲህ ያለ መስሪያ ቤት ብለው ነገሩኝ ሰዎች አማርኛ ይፈልጋል። እና ሄደህ የምታነጋግራቸው ጓደኞች ናቸው። ቤተ ክርስቲያን ተገናኝተን ከእኔ በፊት ማን እንደሆነ አላውቅም ግን ለአጭር ጊዜ ተጀምሮ ወዲያው ቀርቷል። አልደረሱም ባቸውም አቶ አሰፋ ይርጉ ናቸው። ሌላው ሰው አሰፋ ይርጉ በኋላ ነው የመጣ ለትሬኒንግ በእኔ ሥር ሆኖ ይሠራ ነበረ። እሱ ባህላ ነው የመጣ መዲያን ጊዜ እኔ ብቻ ያነበርኩኝ ገባሁኝ። ፈተና ሰጡኝ። እነዚህ ቴክኒሻኖች እንደምታውቅ ምን እንደሆነ ያውቃሉ። ፕሮዳክሽን ወዲያው ተስማማነ። እና በከፍል ጊዜ በትምህርት ከቀሩ ማለቴ ነው እዚያ ልሰራ ጀመርኩ ስራው ያስፈልገኝ ነበር ለእኔም ስራውን ወደድኩት እነሱም በጣም ወደዱት እዚያ ጀመር ይሄ የሆነው በአስራ ዘጠኝ መቶ ሀምሳ ስምንት ነው በፈረንጅ ከዚያ ከአስራ ዘጠኝ መቶ ሀምሳ ስምንት ጀምሬ እስከ አስራ ዘጠኝ መቶ ስልሳ አምስት ድረስ እዚህ በአሜሪካ ድምፅ ውስጥ ሰርቻለሁ ሙዚቃ አለበት የሳይንስ ሪፖርት አለበት ሁሉም ነው የማደርገው። እሱን ስራ ቆየሁኝ። በኋላ ስራው ቀጣይ ስለሆነ ቅጥር ሆነ ብትገባ አሉኝ። ለእኔ እሱ አይመችኝ፣ እና ትንሽ ክርክር ነበረ። ሆኖም እሱንም ወሰድኩኝ እና ገንዘብ ያስፈልገኛል፣ ተማሪ ነኝ። የእነሱን ፍላጎት ላይ ጥሩ ተገናኘ፣ እና መልካም ጊዜ ነበረን ለብዙ ጊዜ። ምናልባት አንዳንዶቹን አሁን ታውቋቸው ይሆናል አስባለሁ። ስምም ነበርን በትምህርት ጊዜ በፈተና ወይም አንድ ነገር ስሆን ሲሆን ለእኔ ብለው የተለየ ፕሮግራሙን ለውጠው ይረዱኝ ነበር። ስለዚህ ስራው እኔ እንደወደድኩ መጠን ክፍያውም ክፉ አልነበረም። በእኔ ጊዜ የእኔንም ስራ ወሰዱት። በኋላ ብዙ ጊዜ ከዋሽንግተን ዲሲ ስቱዲዮ ተቀርጾ በላይቤሪያ አድርጎ ወደ አዲስ አበባ ይደርስ ነበር። አንዳንዱ ግን ትልልቅ ለምሳሌ የኬኔዲ ምርጫ ጊዜ የሞታቸው ጊዜ ወይም ደግሞ ቀዳማዊ ኃይለ ሥላሴ ሊጎበኙ የመጡ ጊዜ በቀጥታ በጀርመን በኩል ወይም በቀጥታ ወደ አዲስ አበባ ይላካል። ኢትዮጵያ ከገባ በኋላ ነው የሚሰራጭ የነበረው። ከአዲስ አበባ የመገናኛ ሚኒስትር ነበረ፣ እዚያ ነው። እርስዎ እዚያ ያዘጋጁና ወደ አዲስ አበባ እንዲደርስ ያደርጋሉ። በተዘጋጀ ቁጥር ቪኦኤ ብራንች ያለው ላይቤሪያ እዚያ ይልኩታል። ከላይቤሪያ ወደ አዲስ አበባ ወደ ሚኒስትሪ ኦፍ ኢንፎርሜሽን ያን ጊዜ እንደዚህ ነው የነበረ። እንዳሁኑ አይሆንም ነበር። በጣም ተወደደ። ካሰብነው ነው በላይ ካሰብኩት በላይ ፕሮግራሙን። አሁንም ብዙ ሰዎች እሱን ያደርጋሉ። እንዲያውም በኋላ ስመለስ በአስራ ዘጠኝ መቶ ስልሳ ስድስት በፈረንጆች አቆጣጠር አንድ ሥራ ከዩኒቨርሲቲው ነበር ይሄ የኢትዮጵያ ተማሪዎች ጨርሰው ሳይወጡ በፊት ሀገር ቤት ልከን አንድ አመት የስራ ልምምድ እንዲለምዱና ሀገራቸውን እንዲያው እናደርግ ነበር በዩኒቨርሲቲ በኩል እና የእሱ ኃላፊ ሆንኩ። ወዲያው እንደተመለስኩ ሀገር እና አገር ቤት እዛ ወጃም ደጀም ውስጥ የሚሆን ወይም በሱዳን ቦርደር ወለጋ ሱቅም ሆነ ድምፅን ሲሰሙ አምተ ዶክተር ተሾማ አደለን ይለኛል። መገናኛ ሚኒስተር እንዲሁ የእኛ እነዚያ የምንልከውን ጥሩ አድርገው ይጠቀሙበታል። እዚያ በላይ ለማስተማሪያ እንጠቀምበታለንና የሚናሳዩኝ እዚያ በድምጽ ይለየዎታል። በየሄዱበት ይነግረዎታል። በየሄድኩት ሁሉ እስካሁን ድረስ እሱ አልቀረም። እዚህም ሀገር ከመጣሁ በኋላ ብዙዎች አሉ ገና የሚያስታውሱ። የሚያስገርመው እሱ ነው በህይወቴ የሰራሁት ቅድም አንተ እንደጠቀስከው እንደጠቀስከው በፕሮፌሰርነትና ሰርች ነው። ይኸውም ቢሆን በኢትዮጵያ ጋር ተያያዘ። የሚገርመኝ ግን ምንድን ነው በዛን ጊዜ ብዙ መገናኛ የለም ሬዲዮ ይህን ያህል በመታወቁ እዚያ ከማታስበው መንደር ስትገባ ሰዎቹ በድምፅ ይይዛሉ፣ እና መኝ የነበረው ምንድን ነው ይሄ ፕሮግራም ቢጠነክሩ ማናቸውም ህዝቡ በዚያ ለማግኘት በጣም ቀላል ነበር፣ ይገልጸው ነበር ማለት ነው። ከሀምሳ አምስት አመታት በፊት የቀረቡ ፕሮግራሞች ነው የምንነጋገረው። ቀደም ብዬ በመግቢያ እንደ ገለጥኩት የአሜሪካ ድምፅ የዛሬ ሰላሳ አራት እና ሰላሳ አምስት አመት የአማርኛው ክፍል ከመቋቋሙ ብዙ አመታት ቀደም ብሎ ነው እነኚህን ስራዎች የሰሩት። የሚተላለፍበት ጊዜ ይታወቅ ነበር። ያዘጋጇቸው ፕሮግራሞች ከተላኩ በኋላ የተወሰነ ቀን ነበራቸው። ምን ይመስል ነበር? አለ ቀን ቀን ለምሳሌ መክሰኞ ማታ ሊሆን ይችላል። ገጠኖች ማን ይሆን እንጂ አለ የተሾመ ዋጋው ፕሮግራም ይመጣል እንዳመልጠን እያሉ ሰምቻለሁ። እንደዚያ ነበር ነበር። ስለዚህ የተወሰነ ቀን ነበረው። በዚህ ቀን ነው የሚተላለፍ ተብለው። አዎ ሁልጊዜ ወላጆቼ ደብረ ታቦር ነው ይኖሩ የነበር አባቴ አስቀድሞ ይናገራል እንጂ ዛሬ የምናገርበት ጊዜ ነው። በኢትዮጵያ ሬዲዮ አማካኝነት ነው ይተላለፍ የነበረው። አዎ፣ አዎ ኢትዮጵያ ሬዲዮ አማካኝነት ነው። ወዚያ ነው የሚልቁት። ግን እኔ እንደማውቀው አንዱንም ለፖለቲካ ምክንያት ይሁን ለምናምን ያልተቀበሉበት ቀረ የለም። እንዲያውም ጨምሩ ይሉ ነበረ። እንግዲህ እንጃ፣ የባጀት ጉዳይ ከዚያ ይምር ሰውም የለንም እንዳልኩ ብዙ ጊዜ ነው። በኋላ አሰፋ ያርጉ ለትሬኒንግ ነው የመጣው። ለስልጠና መጡ። አቶ አሰፋ ይርጉ እሳቸው ኢትዮጵያ ሬዲዮ የሰሩ ነበር። ሆኖ ስራ ነበረ እና እሱ ነው የምታወቁት። በኋላ አዲስ አበባ የምትመልሱ ስራ ይብኛል። ምን ያህል ጊዜ ከእርሶ ጋር ሰሩ? መቼ ጀመሩ እሳቸው? ምናልባት አንድ ሁለት ዓመት ይሆናል ለአጭር ጊዜ ነው የመጣው። በኋላ ተቀጠለለት ይመስለኛል ዓመቱን የመጣበትን ልነግር አልችልም። ነገር ግን ወደኋላ ወደ መጨረሻው ነው ምናልባት በስልሳ ሶስት እንደዚህ ይሆናል። በእኛ አቆጣጠር ስልሳ ሶስት ይሆናል። እዚያ በኋላ አነ ጋር ይሰራ ነበረ ተመልሶ ምናልባት አንድ አመት ወይ ሁለት አመት እዚያ አይበለትም። ለአውሮፓውያን የዘመን አቆጣጠር በሺህ ዘጠኝ መቶ ስልሳ አምስት አካባቢ መቋረጡን ነው የተረዳሁት። ለምን ተቋረጠ? እንዴት ተቋረጠ? እንግዲህ እኔ እስካለሁ ይሠራል። በኋላ እንደምታውቀው እኔ ፒ ኤች ሊያገኘው እና ሌላ ስራ ጀምር ሁልታይም አዘ ፕሮፌሰር ታወርድ ዩኒቨርሲቲ ዩኒቨርሲቲ ያን ጊዜ ሁሉ ይጠይቁ የነብዬ እንድቀጥልላቸው ነገር ግን በዛ ብኝን አልቻልኩም። ሌላ ሰው አላገኙም ይመስለኛል። ደካ ሰው አልተገኘ። እንግዲህ ማወቅ ያለብን ምንድን ነው? ይሄ ፕሮግራም በጣም ሰክሰስፉል ነበር። ባያን ስታንዳርድ እነዚህ እዚህ ያሉ ሰው ያውቃሉ፣ ፊድባክ ያገኛሉ፣ እዚያ አሜሪካ ኤምባሲ ወይም ኢትዮጵያ ዘንድ። ግን በኋላ ለምን ይህን እስካለሁ ድረስ አውቃቸው አለ ሰዎች እዚያ የነበሩት በጣም ቅርብሽን በኋላ ይህን ያህል አምን እስከሰራ ነ እኔ እያስተማርኩ ያለ እባክህ አትሊስት አንድ ሁለት ጊዜ በሳምንቱ ብትችል ያለዚያ የተቻለን ያህል እናነስራለን፣ ይሉ ነበር። ሁሉ ጊዜ አልቻልኩም፣ እነሱ የፈለጉትን ያህል ግን አልተዘጋም ነበር። እኔ ወደ ኢትዮጵያ በአስራ ዘጠኝ መቶ ስልሳ ስትመለስ ሌላ ሰው ቀጥሎት ነበረ። ሌላ ሰው ነበረ ያመጡት ፓብሊክ እስፒኪንግ ባክግራውንድ አለኝ። ቋንቋውም ቋንቋ ነው። ጥሩ ስምኘት ነበረ ሰዎቹ ጋር ደግሞ ለእኔም በጣም ጥሩ ነበሩ። እኔም ሆንኩኝ እና ከትምህርቴ ጋራ የሚቃወም ነገር ጠይቀውኝ ያውቁም። የሚቃወም ነገር ቢሆን ለእኔ ነው የሚረዱ ስራቸው አይደለም እና እንዲያ ሲሆን የ- ሰው ሰው ነውና ጥሩ ስለሰራላቸው ነበር እና ቶ ዘ ቨሪ ሃፒ ሮሽ አድማጮች ከፕሮፌሰር ተሾመ ዋጋው ጋር የተጀመርነው ወቅት ተጀመረ እንጂ አልተቋጨም። አሁን ታዲያ ሁለተኛውን ዜማ ጀባ እንበላለን። ሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስስለሻሌ ካይኔ ክመሀሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ

እውቅ ተዋናይ አዘጋጅና ጸሐፌ ተውኔት ገጣሚ ተርጓሚና መምህር ነው። ለዕድሜ ልክ የጥበብ ሥራዎቹና ለማህበረሰብ ባበረከተው አስተዋጽኦ የተሸለመው የቀድሞ የአዲስ አበባ ዩኒቨርሲቲ የረጅም ጊዜ መምህር ረዳ ፕሮፌሰር ተስፋዬ ገሰሰ አዎን፣ ወደ ቢሮአችን ብቅ ብሏል። ጋሽ ተስፋዬን ለማስተዋወቅ በጣም ብዙ ርዕሶችን መንካት አለብን። ጸሐፊ ተውኔት፣ ገጣሚ፣ አዘጋጅ፣ ዲሬክተር፣ መምህር፣ ተርጓሚ እንኳ እንድናመጣ ጋሽ ያልገባበት የሙያ መስክ ያልረገጠው መድረክ የለም። ከሁሉ በፊት አንተ እያልን የማቅረባችንን ያህል የሕዝብ ሰው ነህና አንተ ብንልህ ቅር አይልህም? ምንም ቅር አይለኝም። ከአንቱታው አንተው ይሻላል። አንቱታ አይጥ ማለት ነው በኦሮምኛ እንተን ከአንተ ማሳልፍ ለሌሎች እንጠቀምበታለን። እንግዲህ ከዚህ ምክር በኋላ እውነት ነው። እንደውም አሉላ ብዙ ጊዜ ሰዎችን አንቱ እያለ ያስቸግረኛል። ኧረ እባክህ እባክህን እለዋለሁ። እውነት ነው። ጋ ተስፋዬን አይነት ሰው አይሆንም። ተስፋ ገሰሰ ብዬ አንቱ ልል አልችልም። ዛሬ ግን አላስቸግርም። በጣም ደስ ይለናል። በድጋሚ ስናገኝህ ከዚህ ቀደም በአጫጭሩ ነው ያገኘንህ፣ አንድም እዚህ መጥተህ ሌላም ደግሞ በስልክ የቲያትር የሲኒማ ጉዳዮች ሲነሱ እንዲሁ በስልክ ደጋግመን እናገኝሃለን። አዲሱ እንዳለው ታዲያ በአካል ተገኝተህ ይበልጡን ደግሞ ስለ ስራና ሕይወትህ የምንነጋገርበት የመጀመሪያ አጋጣሚ ነው የዛሬው። አዲሱ ከዋናው ጉዳይ እንጀምር። መልካም እንግዲህ ዋናውን ጉዳይ በተለይ አንተ በቦታው ተገኝተህ አይተሃል እና መነሻም የሆነን እሱ ነው በእንኳን ደስ ያለህ ልጀምር። እኔ ለምን እንኳን ደስ ያለ እንዳልኩ አንተም ታብራራለህ፣ ወደ ኋላም አድማጭ ነገሩን ያገኘዋል ብዬ አስባለሁ። ልክ ነው ሀያ ሶስተኛው የማህበረ ጊዩራን ዘረ ኢትዮጵያ በዚህ በአሜሪካ ሀገር፣ የሚገኘው የሽልማት ድርጅት ሲድ የዘንድሮ ተሸላሚ ነበርክ። የእድሜህን አብላጫ ጊዜ ኪነጥበቡ ጥበቡ ዓለም ያበረከትከውን የላቀ አስተዋጽኦ ከግምት ያስገባ፣ ለዚህም ክብርና ሽልማት ተምርጠህ ከሁለት ሳምንት በፊት በነበረው ስነ ስርአት ላይ የተገኝች ተከታትያለሁ። በቅድሚያ እንኳን ደስ ያለህ። በአምላክህ ልበል። ሽልማት ለአንተ አዲስ ነገር ወይም እንግዳ ነገር አይደለም። ሲድ አሁን ለሽልማት ቢያበቃህም ከሙያህና ከብቃትህ አንጻር እንደውም የዘገየ ሽልማት ሊባል ይችላል። ትልቁ ነገር ግን እውቅና ሰጥተው እዚህ አክብረው ጠርተው መሸለማቸው፣ በተለይም ደግሞ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከነ አክሊሉ ሀብተወልድ ጋር አብረህ መታሰብህ ደስ ይላል። ብሆን ታሪካዊ ነውና ምን ተሰማህ? የአጋጣሚ ነገር ነው። እና ጸሐፌ ትዕዛዝ አክሊሉ ሀብተወልድ ታላቅ ጠቅላይ ሚኒስትር ስቴትስመን የነበሩ ሰው ናቸው በኢትዮጵያ ታሪክ ውስጥ። እና እሳቸው በሚዘከሩበት ጊዜ እና በሚከበሩበት ጊዜ እኔም አንድ ላይ መነሳቴና መከበሬ በጣም የሚያስደስት ነገር ነው ለእኔ ብቻ ሳይሆን ከእኔ ጋር ሌሎችም በዚሁ ከእሳቸው ጋር ለመሸለም መብቃታችን ትልቅ ነገር ነው። ምክንያቱም ይሄንን ሀያ ሶስተኛውን የሽልማት በዓሉም ልዩ በጣም የሚያደርገው የእሳቸው ፖስት ሁመስሊ ድህረ ሞት መዘከር ስለሆነ ምክንያቱም እኛ አገር ሞተ ሞተ ነው ተረሳ ተረሳ አይነት ነገር እየሆነ ነው እና እሳቸው በስልሳ ስድስት ስልሳ ሰባት ዓመተ ምህረት ጭፍጨፋ በኋላ እስካሁን ድረስ በርካታ ዓመታት አልፈዋል እና መታሰባቸው እና መሸለማቸው ለሲድ ማህበረ ግዩራን ማህበረ ግዩራን ዘራ ኢትዮጵያ ነው። ትርጓሚ ሆኖ ያገኙለት ጥሩ ጥሩ ነው። ምን ማለት ነው ለመሆኑ ስደተኛ ማለት ነው የግዕዝ ቃል ነው ብለውኛል ግዕዝ የሚያውቁ ጠይቄያለሁ ከመጀመሪያውና ይመስለኛልና በስደት ያሉ ኢትዮጵያውያን ማህበር ወይም ስብስብ መሆኑ ነው ዳያስፖራ የሚለውን ነገር ለማለት ነው አዎ ጥሩ ትርጉም ነው ቀደም ሲል ያልከው ግን አኛ ገር ወይም እዚህም ይኖራሉ አንድ ጊዜ ሞተ ሞተ ነው ከሞተ ሥራው አይታሰብም ትልቁ ነገር አሁንም እዚህም ኢትዮጵያም እየተለመደ ነው በህይወት ያሉትን ለሀገርም ለወገንም አስተዋጽኦ ያደረጉትን ሰዎች እውቅና የመስጠት የመሸለም ነገር ተጀምሯል እና አሁን እንዳንተ አይነቶቹን ታላላቅ ኢትዮጵያውያን በሕይወት እያሉ ማሰብ ተገቢ ነውና በአክሊሉ ጊዜ ሲድ አልነበረም ወይም ሌላም እንኳን ሲድ ሌሎችም አልነበሩምና ግን ማስታወሳቸው እነሱንም ያስመሰግናል። ዋናው ግን በሕይወት እያሉ መሸለሙ ነው ጥሩ ነገርና እና እንዴት አገኘኸው? በዛ በተለይ ለሽልማት ስትቀርብ ብዙ ሰዎች ታገኛለህ። የቀደሙ ሰዎች አንተን የሚያውቁ የሚያከብሩ፣ የሚያደንቁ ታገኛለህ። እዛች አዳራሿ ውስጥ የነበረውን ስሜት አሉላም እዛ ነበር ያክልበታል። ምን ምን ስሜት ነበረ? ያኔ እንግዲህ ቅድም እንዳልከው የጸሐፊ ትእዛዝ አክሊሉ ሀብተወልድ ጋር መሸለሙ ትልቅ ስሜት ነው የሚሰጠኝ። ልዩ ያደርገዋል፣ አደረገው ሁናቴውን ከዚህ በተረፈ ደግሞ ከኔ በፊትም የተሸለሙና ዛሬም ያ በዛን እለትም ከኔ ጋር የተሸለመ የእኔ ባለሙያ ሰዎች አሉ። ለማስታወስ ያህል ለምሳሌ ጸጋዬ ሎሬት ጸጋዬ ገብረ መድኅን ተሸልመዋል። የዓለም ፀሐይ አልነበረችም እንጂ እዛ ላይ እሷም ተሸልመች ይመስለኛል። ሁ በዛን ለት ደግሞ ታማኝ ነበረ። እነዚህ ሁሉ የሙያዬ ተጋሪዎች ናቸው እና ጸጋዬ በኔ ዕድሜ ያለ ሰው ነው የነበረው። እነዚህ ደግሞ ታናናሾችና ደግሞ ከኔም ትንሽ የቀሰሙ ናቸው እና ከነሱ ጋር ያለፈው አልፎ እነዚህ ደግሞ ያሉትም አብረውኝ በህይወት ከነሱ ጋር ሆኜ ለመሸለ መብቃቴ እንደ ድልድይም አይነት ነገር አርጌ ራሴን ተመልክቼዋለሁ እና ልዩ ደስታ ነው የተሰማኝ። ምን ልበለው እንግዲህ ሰዎቹ ግዩራኖቹ ናቸው። ግዩራኖች በአገርህ ሰዎች ግን ከሀገር ውጭ በአሜሪካን ሀገር የተደረገም ስለሆነ ወደኋላ ሄደውም የህይወት ታሪክህን የሰራቸውን ስራዎች ተመልሰው ተመልክተው ነው። አብዛኞቹ ከኢትዮጵያ ከወጡ ረጅም አመታት ያስቆጠሩ ናቸው። ስራህን ግን ሳይረሱ ሳይዘነጉ እንድትታወስ ሌሎችን ቀደም ብለህ እንደገለጽከው እንደሚያደርጉት ሁሉ ከኢትዮጵያ የሚደረገው በጣም ቁጥሩ አነስተኛ ነው እና ይሄ ሽልማት ድርጅት በአብዛኛው በውጭ ሀገር የሚኖሩ ኢትዮጵያዊያን ስራና ህይወት ነው የሚመለከተው። ይበልጡንና፣ ከዛ አንጻር ምን አሳደረብ? ወጣቶች ተመልክተሃል። በትምህርታቸው ከፍተኛ ውጤት ያመጡ ወጣቶች በእናንተው መድረክ ላይ፣ በዚህ ስነስርአት በየአመቱ በሚከናወነው ስነ ስርአት ይከበራሉ፣ ይሸለማሉ፣ ይበረታታሉ። የማያውቁህም ወጣቶች አሉበት። እዚህ ተወልዶ ያደጉ ወጣቶች ሁሉ አለበት። ምን አይነት ስሜት አሳደረብ? ይህ ይኸው እንግዲህ ሀገራችን እኮ እኔ አሁን ደጋግማችሁ ተናገራችሁት፣ ተሸልመህ እንደዚህ ትሉኛላችሁ። እኔ የተሸለምኩት ነገር ማስታውሰው አንድ ነገር ቢኖር ካርል ሄንዝ የሚባለውን ሰው ታውቁታላችሁ። ተዋና የሆኖ እዛ የሬዲኤት ድርጅት የሚያካሄድ ሰው ነው ጀርመናዊ ኢትዮጵያዊ፣ ሀውልት ደግሞ ቆሞለታል። እና የተሰጠኝ ሽልማት ቢኖር በፕላክ ደረጃ የካርል ሄንዝ ሽልማት ነው። እሱ ራሱን ወጆ የሰጠኝ የአጎቴ ቫንያ የሚለውን ተውኔት በምሰራበት ጊዜ በትወና ሃይማኖት አለሙ ነበረ። ዋናውን ፓርት አንክል ቫንያ ነው የሚጫዋተው። እኔ መምህሩ ነበርኩኝ የምንጫዋተው። እና ካርል ሄንዝ መጥቶ፣ ሀገር ፍቅር ቲያትር ነው። እኔ ነበርኩ ያዘጋጀሁት ሁለተኛ ዝግጅት ነው መጀመሪያ ላይ ቀደም ሲል ሌላ ሰው ነበር ያዘጋጀው፣ ትርጉሙ የእኔ ነው። አንክል ቫኒያ አጎቴ ቫኒያ የሚለው እሱን ስሰራ በዛን ጊዜ ሽልማት ስቶኛል እና እንደ ከበሬታ ምቆጥረው እሱ ነው። ቀደም ሲል እንግዲህ ደግሞ እዚህ ሀገር በፈረንጆቹ ስልሳ አመተ ምህረት ኤምኤ ንሳገኝ የኤምኤ ሰርቲፊኬትን ስቀበል እሱን እንደ ትልቅ ሽልማት አድርጌ መወስደው ክብር አድርጌ ከዛም ቀደም ብሎ ከሁለት ዓመት በፊት በእኛ አቆጣጠር አሁን ልበል 1951 ዓመተ ምህረት ደግሞ ኤቢኤን ከዩኒቨርሲቲ ኮሌጅ ሳገኝ ይሄ እንደ ክብር አድርጌ የምቆጥራቸው ናቸው እንጂ እንደዚህ ሽልማት ሰጪ ድርጅት ለእኔ የሰጠኝል የም ቀዳማዊ ኃይለስላሴ ሽልማት ድርጅት እነ ዶክተር ብርሃኑ አበበ ኃላፊዎች በነበሩበት ጊዜ እኔ ዳኛ ነኝ የነበርኩት። ያን ጊዜ የኪነ ጦባት ሰዎቹ እነ ተክለ ጻድቅ መኩሪያ ከበደ ሚካኤል፣ ጸጋዬ ገብረ መድን ና አፈወርቅ ተክሌ እንደዚህ በሚሹሙ በሚሸልሙበት ጊዜ ከዳኞቹ ስራቸውን ከሚመለከቱ ባለሙያዎች ውስጥ ሆነን የቀረብከው እንጂ አልተሸለምከው። ገምጋሜ ነው የነበርኩት እንጂ ተሸላሚ ያልነበርኩም። ከዛም ወደ ደርግ ደርግና ወደዚህ ወጣ ጊዜ እንግዲህ አንዳንድ ውድድሮች አሸነፍኩ እንደሆነ ለምሳሌ ባጭር ታሪክ ጽሑፍ አንድ ጊዜ በግጥም እንደዚህ እና የሚሰጡት ሽልማቶች የማርክስ ና ሌኒን መጽሐፍ እንደዚህ የመሳሰሉ ነገሮች እና ሰርቲፊኬቶች ቀበሌም ሁሉ የሚያድለው አለ። ያንን እንደ ትልቅ ነገር አድርገን ልንቆጥረው አንችልም፣ ምክንያቱም ማንኛውም አሁን አንድ ፊልም በሚሰራበት ጊዜ ያ ፊልም ሎንች ሲደረግ ሲመረቅ ከካሜራማኑ ወይም ትንሽ ቴክኒክ ከሚሰራው ሰው ረዳት ጋራ ትልቁ ተሆነ ተመሳሳይ ሰርቲፊኬት ይሰጠዋል። እና ይህንን እንደ ሽልማት አድርጎ መቁጠር አይቻልም። የተሳትፎ ጉዳይ ነው። አዎ ግን አንድ ጊዜ ተቋቁሞ ነበር፣ አንድ የሽልማት ድርጅት አይነት እና ቦኔ አሻግሬ እዚህ የነበሩበትና አንጋፋ የሆኑ ተዋንያንን እነ ተስፋዬ ሳህሉ፣ አስናቀች ወርቁ፣ ጥላውን ገሰሰ፣ ማህሙድ አህመድ እነዚህ የተሸለሙበት ጊዜ ነበረ ያን ጊዜ እኔ ሾርት ሊስት ገብቼ ነበር፣ ግን ለማሸነፍ አልቻልኩም። የቀድሞውን ቀዳማዊ ኃይለስላሴ የሽልማት ድርጅት መልሶ ለማምጣት የሞከረ ጥቂት ዓመታት ቀጥሎ የተቋረጠ የሽልማት ድርጅት ነው እያነሳ ያለው ው አንድ ጊዜ ብቻ ነው ወይ እንደዚህ ነው የሸለመው መሰለኝ። በቃ ከዛ በኋላ ቆመ። በስፖንሰር ነው ይሄንን ነገር ቋሚ ገቢ እንዳውመንት የለውም እና ቀዳማዊ ኃይለ ሥላሴ ሽልማት ድርጅት የረር ሌሎችም ደግሞ ገቢ ምንጮች ኖሮት ቀጣይነት ያለው ሽልማት ድርጅት ነበር ያለው። ባይቋረጥ ኖሮ ይህንኛው ለጊዜው ወይ ጊዮርጊስ ቢራን ወይ አንድ ስፖንሰር አድርግልና ስጠን ይላሉ። አንድ መቶ ሺ ለመቶ ሺ ብር የሰጠ እንደሆነ እሱን ለአንድ አስር ሰዎች እንደዚህ ከፋፈለ ለሚቀጥለው ጊዜ ጉልበቱም አቅሙም ኢንትረስቱም ኢኒሽቲቭም አይኖራቸውም ለመሰብሰብ። ስለዚህ ይቋረጣል እና በዚህ በኢህአዴግ ጊዜ እና በደርግ ጊዜ ይህን ያህል የለም። በሁለቱም ጊዜ ግን ሜዳሊያዎች ሳይኖሩ አይቀሩም። ለጀግናዎች ማለት ጦር ሜዳ ላይ ለፈጸሙ ሱ ሱ ይሰጣል። ለእኛ አይደለም። አድማጮች ከእንግዳችን ተስፋዬ ገሰሰ ጋር የያዝነው ወግ ዘለግ ያለ ነው። ለሌላ ጊዜ ልናሳድረው ነው። ጋሽ ተስፋዬን ታዲያ ለአሁኑ አመስግነን እንለየው። ሌሎች ተሸላሚዎችንም እንዲሁ በተከታታይ ማቅረባችንን እንቀጥላለን።

gel alem hassave nak zoangi dieralıp fikrim fravır tır gel alem zalaşinazi zangi dieralım

ሰኔና ሰኞ ሲገጥሙ አባባል ወይስ እጣ? እንዲህ እንዳሁኑ ሲገጥም ታዲያ ይህን መሰል የቆዩ አባባሎች ምንጭና ምንነታቸውን መጠየቅ እድል ይሰጣል። የንጉሴ አክሊሉ መስኮት ወደዚያ ጥያቄ ያንደረድራል። በነገር ላይ ያሉላ ንጉሴ፣ ሰኔና ሰኞን በእለቱ ላድርገው የሚል ጥሩ ታሪክ ቀደም ብሎ ነግረውናል። ሰኔና ሰኞን ወደ መዝጊያው ላይ ሊያበቃ ሲል ማብቃት የለብህም ብዬ ላስቆሞ እያሰብኩ ነው በዕለቱም ብቅ እንዲል ማለት ነው ብቅ ይላል ማለት ነው ግሩም ነው ሁሉም ታዲያ ወደ ዛሬው ትመራው እሺ ቀጥል ንጉሴ አሉላና አዲሱ ዛሬ ግንቦትን ጨረስን ነገ ሰኔ አንድ ነው የሚገርም ነው ሁለት ሺ ሰባት ላይ ያልቅ እንግዲህ ምን ያህል ቀረው ሶስት ወር እስከ ዛሬ ድረስ የጋብቻ ብቻ በዓል ሲከበር የምንሰማው ሀያ አምስቱ የብር ሀምሳው የወርቅ ስድሳው ደግሞ የአልማዝ እየተባለ ነው ስድሳኛውን አመት የአልማዝ የጋብቻ በዓል ማክበር መታደል ነው። ሰባኛ ዓመት የጋብቻ በዓል ሲከበር ደግሞ በእርግጥ እንግዳ ነው ለኔ፣ አዲስ ወይዘሮ ትክክል ወርቅ ሞጆና ቀኛ አዝማጅ ዘውዴ ቢራቱ በአስራ ሰባት እና በአስራ ሶስት ዓመት ዕድሜያቸው ተጋብተው ሰባኛውን አመት ለማክበር በቅተዋል። ይታደሏል እንጂ አይታገሉም አለ ደወጩ አንበሴ። ቀኛ አዝማጅ አባቴና አባቷ ተለማሙ ነው ብቻ አስከተቱኝ። አባቴ በትዕዛዛቸው በፈቃዳቸው፣ እርስዎ ሳያቸው ሳያውቋቸው እንተዋወቅ። በሌና ባሪ መካከል ብቻ ብሎ ነገር የለም። ድምተኞች አዘጋጅቼ ብቻ ጥራ ዝርሃለሁ ነው ሄጄ ባለቤቴን አላውቃትም አታውቀኝም። ተያይዘን ቤት መጣ። ይደንቃል። ስም ይላል ወይዘሮ ትክክል ወርቅ፣ እርሶስ እንደው እንዴት ነው ትዝ ይልዎታል? ሌጋ ብቻው ዘመን ሰው ሁሉ አይረሳም። የልጅነት ነገር ያው አሁን እንዳለው ያው እኛ የአባቴ እናት ፈቃድ ነው። በዚያን ጊዜ በእኛ ጊዜ መዳራችንን ሲያወሩ ሲደግሱ እንሰማለን እንጂ እ እኛ ጋር ምንም ፈቃደኝነት ምንም ማንም አይጠይቀን። እኔ ከእናቴ የተማርኩት ያው ትዳር ይዛ ልጅ ወልዳ ከቤተሰብን አክብራ ምንም ስትል እስከ እሷ ሙያውን ተስተምሬ ያለሁ ያ ሙያ ለእኔ ጠቅሞኛል። ለካ ይሄ ትዕዛዝ ነው በቃ። ሁሉም ሴት ልጅ የሚያደርገው እንደዚህ ነው ብዬ ከእሷ የተማርኩትን ይሄ ያገባው ለእኔም ጠቀመኝ። ልጅ ነኝ ብዬ ትዳሩ ቅርበኝ ብዬ አልሄድኩም። እዛው ቀረው ቀረው ቀኛ ዝማች። በዚህ በሰባ አመት እንግዲህ ልጆቼ ልጅ ብዙ ነገር አለ እና እንዴት ነው ከዛ በኋላ ከዚህ በትዳር ህይወት ምን ተገኘ? ስራስ ምን ያህል ተለወጠ? እስኪ እንደው ህይወት ኑሮ እንደሟቸ አሁን ያው እንዳልነው ጋብቻው የኛ ፈቃድ ቀደም ብሎ ያልታቀለበት ነው፣ ግን እግዚአብሔር አሳካው፣ ፍጻሜው አማረ። እግዚአብሔር ይመስገነው። አስራ አራት ልጆች ወልደናል። በደጋው ክፍል ምግቡን እንሰት የሚባል የኛ የሀገራችን ቆጮ፣ እሱ ነው የሚጠቀለው። እሱን አባት በሰጡ መሬት ላይ ጥሩን ሰተፍዬ ስኖር ወደ ቆላው ሞረድኩ። በዚህ አይነት ኑሮ የሚባለው ነገር ተተለመ። እንዲ የመጀመሪያ የመጀመሪያ ልጃችንን ወለድን። ከዚያ በኋላ በአርባ አንድ አመት ምህረት መጨረሻ ላይ አዲስ አበባ እኔም ባለቤቴ መጣ። አባታችን ቤት አክስታቸው ለወንድማቸውን ልጅ ለመዳር ሽር ጉድ ሲሉ ፋሚሊዎች ለሰርጉ ተጠርተው ነበሩ። እንድማር አባቴን አማሉ ብዬ ሸማግሎቹ ላኳቸው። ስልካቸው ለአባቴ ዘውዴ ይማራለሁ ብለዋል ፍቅድለት፣ እንዳይማር ይማር ብለው ጠየቋቸው። አባቴ ቡራ ከረዩ አሉ። የገሌ ልጅ ድሬው ዛሬ እሷን ስቶ ምን አድርጉ ምን ብሎ ነው አሁን የሚማረው? አሸፈረኝ እንደማለት ነገር። ብዙ አንገራገቡ። እንዴ ረ በኋላ ጠለ ከንግግራቸው ጋራ እግዚአብሔር ይህንን ሊያደርግ ይመስለኛል። ስትያቅና እሷ ሺ ካለች ይሻሏቸው እሷ ገቤ ትቀመጣለሁ ካለች የሚል ነገር ጨምረውበት መግቢያ ቀዳዳ ሰጡ። ተጠርታ ተጠየቀች። ቁጣ ብላ ነበር እና በአጋጣሚ ከዋቂ ጋር ልጅ አይቀመጥም። ተጠርታ መጥታ እንደቆመችም ቁጭቤ ምናምን ብለዋት፣ ዘውዴ ልማር ይላል እዚህ ተቀምጦ ቢማር አንቺ ትፈይለታለች ወይ ምናምን የሚል ነገር አሉ። አሁን እሱ ይማር እኔ አገር ቤት ገብቼ ከእናቱ ጋር እቀመጣለሁ አለች። ግሩም ውሳኔ ግሩም። እንዴት እንዲህ ሊወስኑ ቻሉ? እንደው በዛ ጊዜ በዛ ዕድሜ እንደው ወይዘሮ ትክክል እኔ እዚህ አዲስ አበባ ስላደኩ የከተማውን ትነቅ ነበር ስመኝም ኑሮዬ ሁሉ ባል ሀገር አልኖሩም። ልጆቹም ተሰብስበን ስናወራ እኔ አዲስ አበባ መጥቼ ነው በህልም ባገባ እዚህ ነው ኑሮ እያልኩ ምኞት ነበረኝ። ምኞት ስላለኝ ደስ አለኝ። እንደው ብዙ አመትም ቢማር በቃ ፈቃደኛ አሁን ፍኝ ቀኛዝማች ዘውዴ ቢራቱ ቀደም ሲል የቤተ ክህነት ትምህርት ተምረዋል። ዜማ አቋቋም አውቀዋል። አስራ አምስት ዓመት እስኪሞላቸው ድረስም በድቁና አገልግለዋል። አዲስ አበባ መጥተው የፈረንሳይኛ ትምህርት መከታተል ጀምረዋል። ከዛም በወቅቱ ይበልጥ ወንዝ የሚያሻግረው የእንግሊዝኛው ቋንቋ የእንግሊዝኛው ትምህርት ነው በማለትም ወሰንሰገር ትምህርት ቤት ገብተው ዘመናዊውን ትምህርት በከፍተኛ ደረጃ ተከታትለዋል። ከዛ በፊት በልዩ ልዩ መንግስታዊ መስሪያ ቤቶች በልዩ ልዩ ቦታዎች ያገለገሉ ሲሆን በኋላም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገብተው ሕግ አጥንተው ከንጉሰ ነገስቱ በዲፕሎማ ተመርቀዋል። ከዛም ጠበቃ ሆነው ሰርተዋል። ፓርላማ የሕዝብ ተመራጭ ሆነው ማገልገላቸውንም ባለፈው ፕሮግራማችን አውስተናል። በአጠቃላይ የቀኛዝማች ሰማኒያ ሰባት አመት በእውቀት በሀገራዊ አገልግሎት በቤተሰብ ጤናማ ሕይወት በስኬት እዚህ የደረሰ ነው። ለመጪውም መልካም እመኛለሁ። የዛሬውን ፕሮግራሜን እዚህ ላይ አበቃሁ። ምኑን አበቃህ ንጉሴ? ለነገሩ ጥሩ ውይይት ነው ያካሄዳችሁት ከቀኛዝማች ጋር። ነገር ግን ነገ፣ ልክ ነህ። ዛሬ ግንቦት ሰላሳ ነገ ሰኔ አንድ ሰኔ አንድን ደግሞ ታውቀዋለህ፣ ሰኔና ሰኞ አዎ አንድ ነገር በላ ደስ ይለኛል። በእለቱ ቢሆን ደግሞ ጥሩ ነው። ታሪካዊ ነገር ነው። የሚገርምህ ሰኔና ሰኞ እየተባለ ሲነገር ረጅም ዓመታት አስቆጥሯል። በአስራ ስምንተኛው መቶ ክፍለ ዘመን መጀመሪያ ላይ መርድ አዝማች ወሰን ሰገድ የሚባሉ የሸዋ ንጉስ ነበሩ። አንድ ወደ መንዝ ለመምህርነት ሄዶ የነበረ ቤዛነ ወልድ የሚባል መምህር እንደው መቼ ነው እኔ የምሞተው ብለው ጠይቀውት ኖሮ፣ እርስዎ የሚሞቱት ሰኔና ሰኞ የገጠመለት ነው ይላቸዋል። እንደ አጋጣሚ ደግሞ እሱ ያውቀዋል። ሰኔና ሰኞ ከዚያ ከተነጋገሩበት ከአራት ዓመት በኋላ ይገጥም ነበር እና ልክ በዚያን ዕለት አሽከራቸው አልጋቸው ላይ እንዳሉ ገደላቸው። እንዲህ አይነት ታሪክ ነው። እንደው በስፋት ለመሄድ ግን በቂ ጊዜ ያስፈልጋል። እንግዲህ ነገ በለቱ በቀጠሯችን እንገናኛ። ጥሩ ነው ቅምሻውም ራሱ። አመሰግናለሁ አዲሱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል እንደ ወትሮ ሁሉ ትሳተፉ ዘንድ እየጋበዝን ለምሽቱ ያለውን ታዲያ በዚሁ ልንቋጭ ነው። ለራዲዮ መጽሔት ብሉበት። ታዲያ አሁን የቀረን አሁን የመሰናበቻው ዜማ ነው። ጎዳናው ጎዳናው ጎዳናው ጎዳናው መንገድ አንድም የሚጥላ ያመጣል አንድ የሚወደድ ጎዳናው ጎዳናው ጎዳናው ጎዳናው መንገድ አንድም የሚጥላ ያመጣል አንድ የሚወደድን አንድም የሚጠላ ያመጣል አንድም ይወደድ

ምን ባል ሰማዋልኮ ባለገሩኝ ወይ ካንች ጋር ፍቅር ማልጀመር ምነባል ሰማዋልኮ ባለገሩኝ ወይ ካንች ጋር ፍቅር ማልጀመር አሁን ምን ያደርጋል የእድሜ ሽን

አድማጮች አሁን የማጠቃለያ ዜናዎችን እናሰማለን። ሰባቱ በዓለም በኢንዱስትሪ የበለጸጉ ሀገሮች መሪዎች የዩክሬን ውጊያ በቀጠለበትና የግሪኩ ዕዳ ቀውስ መልስ ባላገኝበት በአሁኑ ወቅት ዓመታዊ ስብሰባቸውን ዛሬ ጀርመን ውስጥ ጀምረዋል። ሩሲያ በዩክሬኑ የክሪሚያ ባህረ ሰላጤ ላይ የፈጸመችውን ወረራ ተከትሎ ሩሲያን በማግለል ስምንቱ ወደ ሰባቱ በኢንዱስትሪ የበለጸጉ ሀገሮች መሪዎች ተለውጦ ያለ ፕሬዚደንት ቭላዲሚር ፑቲን ሲገናኙ በተከታታይ ለሁለተኛ ዓመት መሆኑ ነው። የአውሮፓው ካውንስል ፕሬዚደንት ዶናልድ ተስክ ሲናገሩ የአውሮፓ ሕብረትና የእጂ ሰባት መሪዎች ዩክሬን በምስራቃዊ ግዛቷ ከሩሲያ ደጋፊ ተገንጣዮች ጋር የምታካሄዱን ውጊያ መደገፋቸውን ይቀጥላሉ ብለዋል። ተስካክለውም ቡድናችን የፖለቲካና የኢኮኖሚ ፍላጎት ብቻ ሳይሆን ያለው የማህበረሰብም በመሆኑ ነው ዛሬ ሩሲያ ከኛ ጋር የሌለችው ብለዋል። ሩሲያ ወደፊትም በዩክሬንና ሌሎች አገሮች ላይ ጡንቻዋን ማሳየት ካላቆመች በቀር በጉባኤያችን እንድትሳተፍ አትጋበዝም ሲሉ አስረድተዋል። በቱርክ እጅግ አስፈላጊ ነው የተባለው የምክር ቤት ምርጫ ዛሬ ተካሂዷል። የድምፅ መስጫ ጣቢያዎች የተዘጉ ሲሆን ምርጫው ህገ መንግስቱ ለፕሬዚደንት ሬሴፕ ታይፕ ኤርዶጋን ተጨማሪ ስልጣን ይሰጥ አይሰጥ ነው የሚገነዘቡበት ይሆናል። በዚሁ መሰረት ቱርክን እንደ ዩናይትድ ስቴትስ በፕሬዚደንታዊ አስተዳደር እንድትመራ ያደርጋል። ይህም የቱርክን ዲሞክራሲ ሙሉ በሙሉ በመቀየር የሚስተር ኤርዶጋንን የአስተዳደር ዘመን ያራዝማል ተብሎ ይታመናል። ገዢው ፓርቲ በዚህ ምርጫ 330 መቀመጫዎችን ካሸነፈ ብቻ ይሆናል ህገ መንግስቱን ለመቀየር ረፈረንደም የሚጠራው። የኢራቅ ኃይሎች በዛሬ ዕለት የነዳጅ ዘይት ማጣሪያ ከተማ ወደ ሆነችው ወደ በይጂ በማምራት ራሱን እስላማዊ መንግሥት እያለ ከሚጠራው ታጣቂ ቡድን ለማስለቀቅ እየተዋጉ ነው። የመንግሥቱ ኃይሎች ሌሊቱን የከተማዪቱን መሃል መቆጣጠራቸውን የገለጹት ወታደራዊ ባለሥልጣናት ናቸው። የአይሲስ ተዋጊዎች በኢራቅና ሶሪያ ያሉ የነዳጅ አምራቾችን ኢላማ የሚያደርጉት ከሽያጩ የሚገኘውን ገቢ ለመስፋፋት ዓላማቸው ለመዋል መሆኑ ይዘገባል። የእስላማዊ መንግስቱን ነውጠኞች ለማውደም በተያዘው ጥረት ላይ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ነገ ከኢራቁ ጠቅላይ ሚኒስትር ሄይደር አልአራቢ ጋር ጀርመን እየተካሄደ ባለው የጂ ሰባት ሀገሮች መሪዎች ስብሰባ ወቅት በጎን ተገናኝተው ይነጋገራሉ ተብሏል። በአንድ ከፍተኛ የብሪታንያ ባለሥልጣን ገለጻ መሠረት በዚህ ዓመት ብቻ ግማሽ ሚሊዮን ሊቢያውያን የተሻለ ሕይወት ፍለጋ አስቸጋሪውን የሜዲትሬንየን ባሕር አቋርጠው አውሮፓ ለመድረስ ይፈልጋሉ። ካፕቴን ኒክ ኩክ ፕሪስት ዛሬ ከብሪታንያ የጦር መርከብ ከኤችኤምኤስ ቡልወርክ ላይ ሆነው በሰጡት መግለጫ በአሁኑ ወቅት ከ450 እስከ 500 ሺህ የሚደርሱ ሊቢያውያን ባህሩን ለማቋረጥ ድንበር ላይ በመጠባበቅ ላይ ለመሆናቸው ምልክቶች አሉ ብለዋል። የብሪታንያ መከላከያ ሚኒስቴር ዛሬ እንደገለጸው ደግሞ አንድ ሄሊኮፕተር ፍልሰተኞችን የጫኑ አራት ጀልባዎችን ባህሩ ላይ ማየቱን ካስታወቀ በኋላ በትንሹ 500 ያህሉን ለማትረፍ የጦር መርከቡ ተሰማርቷል በዛሬ ዕለት ሌላ የኢጣሊያ መርከብ ባደረገው አሰሳ ባህሩን በማቋረጥ ላይ የሚገኙ 316 ሰዎችን ይዞ ላምፔዱሳ ገብቷል ተብሏል ይህ ሁሉ የሆነው ትላንት ቅዳሜ የኢጣሊያ የእንግሊዝ የአየርላንድና ሌሎች አገሮች የባህር ኃይል መርከቦች 3500 ፍልሰተኞችን ሊቢያ ድንበር አቅራቢያ ማትረፋቸውን ተከትሎ ነው አብዛኞቹ ስደተኞች የሶሪያ፣ የናይጄሪያ፣ የማሊና የኤርትራ መሆናቸው ይዘገባል። ምክንያታቸውም በየሀገሮቻቸው ያለውን የፖለቲካ ጭቆና፣ ድህነትና ጦርነቶችን ሽሽት ነው። ዜናው አበቃ።